ሰውን የምትገድሉ ወይንም በሂደቱ ሰውን የምታፈናቅሉ ከሆነ ዛፎችን የማዳን ጉዳይ ርባና ቢስ ነው። ዛፎች ከኬንያውያን ነፍስ ጋር እኩል አሊያም የበለጠ ጠቃሚ ሊሆኑ አይችሉም። የሰማችኋቸው የአምነስቲ ኢንተርናሽናል የኬንያ ኃላፊ ኢሩንጉ ሂውተንን ነው። ከሰሞኑ የኬንያ መንግሥት የደን ጥበቃ ባልደረቦች እንበቡት በተሰኘ ጥብቅ ደን ክልል ውስጥ አንድ የሰንግዌር ጎሳ አባልን መግደላቸውና የጎሳው አባላትን ስፍራውን እንዲለቁ በኃይል ማስገደዳቸው በተሰማ ማግስት በተጠራ ጋዜጣዊ መግለጫ ላይ ነው ይህንን የተናገሩት። የእንበቡት ጥብቅ ደን ማረካውት ምስራቅ በተሰኘው የሀገሪቱ ግዛት ውስጥ የሚገኝ ሲሆን ለዘመናት የሰንግዌር ጎሳ አባላት በትውልድ ፍርርቅ ኖረውበታል። ይሄ ደን በአውሮፓ ህብረት የ35 ሚሊዮን ዶላር ድጋፍ የኬንያ መንግሥት በዘረጋው የውሃ ሀብት ጥበቃ ሥራ ዕቅድ ውስጥ ከተካተቱ ደኖች መካከል አንዱ ነው። እንበቡትን የመሰሉ ሰፊ ደኖች ውሃን ጠብቀው በማቆየት እንደ ውሃ ማማ የሚያገለግሉ ናቸው። መንግስት በጥብቅ ደኑ ላይ የተለያዩ ጉዳት እያደረሱ ነው ባላቸው የሰንጎዌር ጎሳ አባላት ላይ የኃይል እርምጃዎችን ማከታተሉን ሲያነሱ የሰነበቱ የሰባዊ መብት ተሟጋች ድርጅቶች ባለፈው ሳምንት መጀመሪያ የደረሰውን ክስተት ዋቢ በማድረግ የአውሮፓ ህብረት ድጋፉን እንዲያቋርጥ ጥሪ አድርገዋል። ጆርጅ ሞራራ የኬንያ ብሔራዊ የሰባዊ መብት ኮሚሽን ሊቀመንበር ናቸው። በቀደመው ጊዜ የአውሮፓ ፓርላማ የተባበሩት መንግስታት ድርጅትና የአውሮፓ ህብረት ተወካዮች አሁን እየታዘብ ነው እንዳለው የሰብአዊ መብት ረገጣ ባለበት ሁኔታ እቅዱ ሊተገበር እንደማይችል ግልጽ ስለማድረጋቸው መረጃው አለን። መንግስት ይህንን የግዳጅ ማፈናቀል ለመግታት ቋሚ ዋስትና እስኪሰጥ የተፈናቀሉ የሰንጎየር ጎስ አባላት ወደ ቦታቸው እስኪመለሱ እንዲሁም በቅርብ የምንጀምረው ነፃ ምርመራ እስኪጠናቀቅ ድረስ የአውሮፓ ህብረት ለአስራ አንዱም ግዛቶች የታቀደውን የውሃ ልማት ድጋፍ እንዲያቋርጥ ጥያቄ እናቀርባለን። የአውሮፓ ህብረት ባሳለፍነው ሳምንት መገባደጃ ላይ በድረገጹ ይፋ ባደረገው መግለጫ የውሃ ማማዎች ጥበቃ፣ የአየር ለውጥ የጉዳት ቅነሳና መቋቋም ለተሰኘው የኬንያ መንግስት እቅድ እየሰጠ የነበረውን ድጋፍ ማቆሙን ይፋ አድርገዋል። የኬንያ ደን አገልግሎት ዘቦች በእምቦቡት ደንም ሆነ በሌሎች ቦታዎች በሚኖሩ ንጹሐን ነዋሪዎች ላይ የሚወስዱት የኃይል እርምጃ የአውሮፓ ህብረት የሚያደርገውን የገንዘብ ድጋፍ እንዲያቆም ምክንያት እንደሚሆነው ቀድሞውኑ ለኬንያ መንግስት ማሳወቃቸውን ስለመናገራቸው በመግለጫው ላይ የተጠቀሱት በኬንያ የአውሮፓ ህብረት አምባሳደር ስቴፋኖ ዲጃክ የድጋፉን መቋረጥ አረጋግጠዋል። ስቴፈን ሶንገሎ ደኑ የሚገኝበት ማራካውት ምስራቅ ንዑስ ግዛት አስተዳዳሪ ናቸው። እሳቸው የአውሮፓ ህብረት ድጋፉን ቢያቆምም የጎሳውን አባላት የማስለቀቅ ሂደቱ እንደሚቀጥል ስለመናገራቸው ኤንቲቪ የተሰኘው የሀገሪቱ ቴሌቪዥን ዘግቧል። ለደውቼ በላይ ለተጠናቀረው ዘገባ ሀብታሙ ስዩም